የአሜሪካ ድምፅ ነው በ በ19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ምሽት ግንቦት 15 2014 ዓ.ም ዝግጅታችን ጀመረ። የፌዴራል መንግስትና የክልል ጸጥታ ኃይሎች በተቀናጀ መንገድ የህግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና ማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የህግ የበላይነትን ለማስከበር የሚወሰዱ እርምጃዎች ሕግን ወይ ሰብአዊ መብቶችን መርህ እየጣሱ መሆን የለባቸውም። ነው የኛ ዋና ዋነኛ ትኩረት እሱ ነው። በጉዳዩ ላይ ያናገርናቸውን ናቸውን የኮሚሽኑ የህግና ፖሊሲ ስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ክልል ደራሼ ወረዳ ባለው ግጭት ምክንያት የተፈናቀሉ ሰዎች ዙሪያ የተሰናዳ ዘገባ፣ እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ መሰናዶዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻ ዜናችን ፕሮግራሙን በማዘናዳት አብሬያችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮቻችን እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ክልሉ ሰሞኑን ባደረገውና በክልሉ ውስጥ ህግ የማስከበር ዘመቻ ሲል በጠራው ዘመቻ ከአራት ሺህ በላይ ሰዎችን በቁጥጥር ስር መዋሉን ዛሬ ባህር ዳር ላይ በሰጠው መግለጫ አስታወቀ የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የህግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን ገልጿል። ኢሰመኮ የተወሰኑት ተጠርጣሪ ታሳሪዎች በቤተሰቦቻቸው የተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ትእዛዝ ውጭ መታሰራቸውን፣ ፍርድ ቤት ያለመቅረባቸውን፣ በቤተሰብ አለመጎብኘታቸውን መመልከቱን ጨምሮ ገልጸዋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ እንመለስበታለን። በኦሮሞ ነጻነት ግንባር ኦነግ አመራር ኮሎኔል ገመቹ አያና የእስር ሁኔታ ፍርድ ቤት ቀርቦ እንዲያስረዳ ታዞ የነበረው የኦሮሚያ ፖሊስ ኮሚሽን የፍርድ ቤቱን ትእዛዝ እንዳልፈጸመ የተከሳሹ ጠበቃ ገለጹ። መዝገቡ ተመርምሮ ለብይን ለነገ ተቀጥሯል። ፀሐይ ዳምጠው ተጨማሪ አላት። የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት ለዛሬ ቀጥሮ የነበረው የኦሮሚያ ክልል ፖሊስ ኮሚሽን ግለሰቡን ከአሁን አስሮ እንዳቆያቸው የምሰጠው ምክንያት ለመስማት ቢሆንም ከኮሚሽኑ በኩል በጽሁፍም ሆነ በአካል የቀረበ ምላሽ እንደሌለ የተከሳሹ ጠበቃ ቱሊ ባይሳ ተናግረዋል። ፋይሉ የተቀጠረበት ዋናው ምክንያት የኦሮሚያ ፖሊስ ኮሚሽን ኮሎኔል ገመቻው ያናና አስሮ ያስቀመጠበትን አግባቡን ቀርቦ እንዲያስረዳ ነበር የታዘዘው ትዕዛዙ ደግሞ የፌዴራል ፖሊስ ኮሚሽን በኩል እንዲደርሳቸው ነበር የታዘዘው። በዛው መሰረት የፌዴራል ፖሊስ ኮሚሽን ለኦሮሚያ ፖሊስ ኮሚሽን መጥሪያና የፍርድ ቤቱን ትዕዛዝ ማድረሱን ለፍርድ ቤቱ ማረጋገጫ አቀርበዋል። ይሁን እንጂ የኦሮሚያ ፖሊስ ኮሚሽን ማንም አልቀረበም። በተደጋጋሚ መጥሪያ ቢደረግላቸውም ግቢ ውስጥ እንደሌሉ ፍርድ ቤቱ ካረጋገጠ በኋላ በዚሁ ላይ ለነገ ቀጠሮ ይል ማለት ነው። የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት የነ ኮሎኔል ገመቹ አያና መዝገብ መርምሮ ትዕዛዝ ለመስጠት ለነገ ተለዋጭ ቀጠሮ ሰጥቷል። የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና ግንቦት ዘጠኝ ቀን ሁለት ሺ አስራ ሶስት አመተ ምረት በስር ፍርድ ቤት ከተከሰሱበት የሽብር ወንጀል ነጻ ከተባሉ በኋላ በቀጣዩ ቀን ግንቦት አስር ቀን ሁለት ሺ አስራ ሶስት አመተ ምረት ከቅልንጦ ማረሚያ ቤት ሲወጡ በኦሮሚያ ክልል ፖሊስ ተይዞ መታሰራቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሕግ አግባብ ውጭ በእስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራሮች በአፋጣኝ እንዲፈቱ የሚጠይቅ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በሶማሊያ አዲስ የተመረጡት ፕሬዝደንት ሐሰን ሼክ መሐሙድ ከዛሬ ጀምሮ ስልጣናቸውን በይፋ መረከባቸው ተገልጸዋል። ቀደም ሲል ወደ ነበራቸው ስልጣን የተመለሱት አዲሱ የሶማሌ ፕሬዝደንት ስልጣኑን የተረከቡት በቅጽል ስማቸው ፎርማጆ ተብለው ከሚጠሩት ከተሰናባቹ የሶማሊያ ፕሬዚደንት መሐመድ አብዱላሂ እጅ በተካሄደ የስንብት ስነ ስርዓት መሆኑ ተመልክቷል። አድማጮች የዚህ ዝርዝር በዕለቱ የዜና ትንታኔ ክፍለ ጊዜያችን ይቀርባል። የጀርመን ቻንስለር ኦላፍ ስኮለዝ ለሀገራቸው በሴኔጋል የጋዝ ፍለጋ ፕሮጀክት ላይ ፍላጎት ያላት መሆኑን ትናንት እሁድ በጀመሩት የሶስት ቀን የአፍሪካ ጉብኝታቸው ላይ ተናገሩ። ጉብኝታቸው የዩክሬን ጦርነት በቀጠናው ላይ በሚያስከትለው የፖለቲካ ተጽዕኖም ላይ እንደሚያተኩር ተነግረዋል። ጀርመንና ሌሎች የአውሮፓ አገሮች ከሩሲያ በሚያስመጡት የተፈጥሮ ጋዝ ላይ ያላቸውን ጥገኝነት መቀነስ በሚፈልጉበት በዚህ ጊዜ ሴኔጋል ከሞሪታንያ አዋሳኝ አካባቢ ላይ በቂ የሆነ የተፈጥሮ ጋዝ ክምችት ያላት መሆኑ ተመልክቷል። ፕሬዚደንት ስኮዝ በጉብኝታቸው ወቅት ከሴኔጋሉ ፕሬዚደንት ማኪሳል ጋር በሰጡት የጋራ መግለጫ ልውውጡን ጀምረናል። በባለሙያዎች ደረጃ የምናደርገውን ጥረትም እንቀጥልበታለን። ለውጥና ማሻሻልን ማምጣቱ ፍላጎታችን ነው ብለዋል። በሴኔጋል የባህር ዳርቻ የሚደረገው የጋስ ፍለጋ ፕሮጀክት የሚመራው በቢዮንድ ፔትሮሊየም ወይም ቢፒ የተባለው ድርጅት ሲሆን የመጀመሪያው በርሜል ምርት እስከሚቀጥለው ዓመት መጀመሪያ ላይ እንደማይደርስ ተነግሯል። የዛሬ ስድስት ወር ወደ ስልጣን ከመጡ በኋላ በአፍሪካ የመጀመሪያቸው ጉብኝት የሆነው የጀርመኑ ቻንስለር ከሴኔጋል ሌላ ደቡብ አፍሪካን እንደሚጎበኙ ተገልጿዋል። ሴኔጋልና ደቡብ አፍሪካ በመጪው ሰኔ ጀርመን ላይ በሚደረገው የቡድን ሰባት አገሮች ጉባኤ ላይ መጋበዛቸው ተመልክተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩክሬን ውስጥ ለፈጸሙት የጭካኔ ተግባር ተገቢ ዋጋ ሊከፍሉ ይገባቸዋል ሲሉ ዛሬ ሰኞው በጃፓኑ ጉብኝታቸው ባሰሙት ንግግር ተናገሩ። ባይደን በንግግራቸው በሩሲያ ላይ የረጅም ጊዜ ማዕቀብን የመጣልን አስፈላጊነት አስመልክቶ ባስተላለፉት መልእክት በእርግጥ ይህን ሁሉ ካደረጉ በኋላ በዩክሬንና በሩሲያ መካከል መቀራረብ በመፈጠሩ ማዕቀቡ በብዙ መንገድ አልቀጠለም። ታዲያ ይህ ታይዋንን በኃይል ለመንጠቅ ለምትፈልገው ቻይና የሚያስተላልፈው መልእክት ምን ይሆናል ሲሉ ጠይቀዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም ዛሬ ሰኞ ለዓለም የምጣኔ ሀብት መድረክ ላይ በበይነ መረብ ባስተላለፉት መልእክት በሩሲያ ነዳጅና ባንኮች ላይ ተጨማሪ ቀባዎች እንዲደረጉና ከሩሲያ የሚደረጉ ሁሉም የንግድ ግንኙነቶች እንዲቋረጡ በማሳሰብ ተጨማሪ ግፊት እንዲደረግ ጠይቀዋል። ዘለንስኪ በእርግጥ ይህ ጊዜ ጨካኝ የሆነ ኃይል ዓለምን እንዲመራ የሚፈቅድለት መሆን አለመሆኑ የሚወሰንበት ጊዜ ነው ብለዋል። ከሰዓታት በፊት ከሩሲያ ጋር የሚደረገውን ድርድር የሚመሩት የዘለንስኪ አማካሪ ሚካያሎ ፖሎድሊያክ በሰጡት መግለጫ አውሮፓ በየቀኑ ከሩሲያ የአንድ ቢሊዮን ዶላር ነዳጅ ታስገባለች ሲሉ ተናግረዋል። የአውሮፓ ሕብረት መሪዎች በሩሲያ ነዳጅ ላይ ማዕቀብ እንዲጣል ሀሳብ ቢያቀርቡም በርካታ አገሮች በሩሲያ ነዳጅ ላይ ከፍተኛ ጥገኝነት ስላላቸው እነዚያ ጥረቶች እስካሁን ተግባራዊ እንዳይደረጉ መከላከላቸው ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኢራን ፕሬዚደንት ኢብራሂም ሬዚ ዛሬ ሰኞ በሰጡት መግለጫ በኢራን ዋና ከተማ ውስጥ በአንድ የአብዮታዊ ዘብ ከፍተኛ አባል ላይ የተፈጸመውን ግድያ እንደሚበቀሉ አስታወቁ። በአገሪቱ ከፍተኛ ስልጣን ባለው የምክር ቤት ኃይል ላይ ትናንት እሁድ የተፈጸመው ምስጢራዊ የግድያ ጥቃት በአገሪቱ ያለውን የደህንነት ክፍተት ያሳያል ተብሏል። ፕሬዚደንቱ በጥቃቱ የተገደሉትን ኮሎኔል ሳያድ ኮደኤን ለአገራቸው እንደተሰዉ ገልጸው ዓለም አቀፉ ማናለብኝነት ያሉትን ኃይል ተጠያቂ በማድረግ ዩናይትድ ስቴትስ እና አጋሮቿን አመላክተዋል። ለግድያው እስካሁን ኃላፊነቱን የወሰደ ባይኖርም ግድያው የተፈጸመው በሞተር ብስክሌት የነበሩ በሁለት ያልታወቁ ታጣቂዎች መሆኑ ተገልጸዋል። ግድያው የተፈጸመበት መንገድ ግን ቀደም ሲል ኢራን ውስጥ በእስራኤል ኢላማ ተደርገው ከተገደሉ የኒውክሌር ሳይንቲስቶች ጋር ተመሳሳይነት ያለው መሆኑን ተመልክተዋል። የቀድሞ የፓኪስታን ጠቅላይ ሚኒስትር ኢምራን ካን ትናንት እሁድ በሰጡት መግለጫ በአገሪቱ አዲስ ምርጫ እንዲካሄድ ለመጠየቅ በዚህ ሳምንት መጨረሻ ላይ በአገሪቱ መዲና ኢስላም አባድ መጠነ ሰፊ የሆነውን የጸረ መንግስት ተቃውሞ ሰላማዊ ሰልፍ እንደሚመሩ አስታወቁ። ካህን ትሪክ ኢኢንሳፍ ወይም ፒት የተሰኘው ፓርቲያቸው ደጋፊዎችና ፓኪስታናውያን በሙሉ ከረቡ ጀምሮ በሚደረገው ተቃውሞ ተሳታፊ እንዲሆኑ ጠይቀዋል። የተቃውሞ ሰልፉ ወደ መቀመጥ አድማ እያደገ በመሄድ ጥያቄያቸው ምላሽ እስከሚያገኝ ድረስ የሚቀጥል መሆኑን አስታውቀዋል። ከክሪኬት ተጫዋችነት ወደ ፖለቲካ ሰው የተቀየሩት የቀድሞ ጠቅላይ ሚኒስትር ካህን አራት ዓመት ከቆዩበት ስልጣናቸው የተወገዱት ባለፈው ወር ተቃዋሚዎቻቸው የምክር ቤት አባላት በነፈጓቸው የመተማመኛ ድምፅ መሆኑ ተመልክቷል። የእሳቸው ዋነኛ ተቀናቃኝ የነበሩት ሸህባዝ ሸሪፍ የተቃዋሚዎቹ ጥምረት መሪ ሆነው የተኳቸው መሆኑም ታውቋል። የ69 ዓመቱ ኢምራን ካህን ዩናይትድ ስቴትስ ከተቃዋሚዎች ጋር በመመሳጠር ከስልጣን እንዲወገዱ ያደረጓቸው መሆኑን ትናንት እሁድ በሰጡት መግለጫ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በዚህ ወር መግቢያ ላይ በሰጡት መግለጫ የፕሮፓጋንዳና የተዛቡ የሐሰት መረጃዎች ከፍተኛ ዋጋ በምንሰጠው ከፓኪስታን ጋር ያለንን ግንኙነት ጨምሮ በመካከላችን ባለው የሁለትዮሽ ግንኙነት ላይ እንቅፋት እንዲሆንብን አንፈልግም ብለዋል። የኮቪድ-19 ወረርሽኝ በጣም በእርግጠኝነት አላበቃም ሲሉ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ገብረ ኢየሱስ ትናንት እሁድ በተካሄደው የሰባ አምስተኛው የዓለም ጤና ጉባኤ ላይ ተናገሩ። የዳይሬክተሩ ማስጠንቀቂያ የመጣው በርካታ አገሮች እያገረሸ ባለው የኮቪድ-19 ወረርሽኝ ሳቢያ ቀደም ሲል ያወጧቸውን አስገዳጅ መመሪያዎች ወደ ቦታቸው እየመለሱ ባሉበት ወቅት ነው። በሁሉም የዓለም ክፍሎች በሚገኙ ሰባ አገሮች ውስጥ የተጋላጮች ቁጥር መጨመራቸውን ዘገባዎች ያመለክታሉ ያሉት ዶክተር ቴዎድሮስ ይህ ቫይረስ ሁሌም አመጣጡ ያስገርመናል። ማህበረሰቡን እየደጋገመ አሁንም አሁንም በማዕበሉ ይመታል። እስካሁን አቅጣጫውንም ሆነ መጠኑን ጨርሶ መገመት አልቻልንም ብለዋል። የዓለም ጤና ዲሬክተሩ በመላው ዓለም በኮሮና ቫይረስ የሞቱት ሰዎች ቁጥር ከ6 ሚሊዮን ይበልጣል ያሉ ሲሆን የተባበሩት መንግስታት ግን ከዚህ የሚበልጥ መሆኑን ገልጾ ወደ 15 ሚሊዮን የተጠጉ ሰዎች መሞታቸውን አመልክተዋል። በሌላም በኩል የዓለም ጤና ድርጅት በወረርሽኝነት የተከሰተው ማንኪ ፖስ እየተባለ የሚጠራው ቫይረስ ራሱን ዝርያ በመለዋወጥ ስለ መራባቱ ምንም ማስረጃ የለውም ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን ዛሬ ተናግረዋል። በሰሜን አሜሪካና አውሮፓ ከመቶ በላይ በሚሆኑ ሰዎች ላይ የታየው ይህ በሽታ እጅግም የሚያሰጋ አለመሆኑና በቁጥጥር ስር ሊያውሉት የሚቻል መሆኑም ተገልጸዋል። ይሁን እንጂ ሳይንቲስቶች ለወትሮው ከሚከሰትበት አካባቢ ውጭ የታየው በሽታ ለመጀመሪያ ጊዜ የት እንደተከሰተ በማጥናት ላይ መሆናቸው ተገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቮይስ ኦፍ አሜሪካ ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ግንቦት 15 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በአማካይ ከ9ሺ እስከ 10ሺ በሳምንት በዚህ አምስት እስከ አስር ሳምንታት የተገመገመ ይገኛል። ይሄ ማለት ካለው ከክልሉ ሕዝብ በሳምንት 10 ሺህ የሚጠጋ ሰው በወባ በሽታ ይታመማል ማለት ነው። በደቡብ ክልል 31 ወረዳዎች ውስጥ የወባ ወረርሽኝ መከሰቱን አስመልክቶ በክልሉ የበሽታዎች መከላከልና ጤና ማጉልበት ቢሮ የወባ ማስወገድ ዳይሬክተር አቶ ሄኖክ በቀለ ከተናገሩት የተቀነጨበውን የሰማችሁት። በሁለተኛው አጋማሽ ሙሉ ዘገባውን ታደምጣላችሁ። ለማስታወስ በድጋሚ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ክልሉን ሰሞኑን ባደረገውና በክልሉ ውስጥ ሕግ የማስከበር ዘመቻ ሲል በጠራው ዘመቻ ከ አራት ሺ አምስት መቶ በላይ ሰዎችን በቁጥጥር ስር መዋሉን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በበኩሉ የፌዴራል መንግስትና የክልል የጸጥታ ኃይሎች በተቀናጀ መንገድ የሕግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት ውስጥ መውሰድ በጀመሩት እርምጃ ጋዜጠኞችና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን ገልጿል። ኢሰመኮ የተወሰኑት ተጠርጣሪ ታሳሪዎች በቤተሰቦቻቸው የተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ውጪ ትዕዛዝ ውጪ መታሰራቸውን፣ ፍርድ ቤት ያለመቅረባቸውን እና በቤተሰብ አለመጎብኘታቸውን መመልከቱን ጨምሮ ገልጿል። የአሜሪካ ድምጽ ያናገራቸው የኮሚሽኑ የህግና ፖሊሲ የስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸው የህግ የበላይነትን በማስከበሩ ሂደት የሰብአዊ መብቶችን በጣሰ መልኩ መሆን እንደሌለበት ተናግረዋል። ዝርዝሩን አስቴር ምስጋናው ታቀርበዋለች። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ዛሬ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ አራት ሺህ አምስት መቶ ሰዎችን ክልሉ ማሰሩ ተናግረዋል። እዚህ ውስጥ ለማሳያ ከሁለት መቶ አስር የሚሆኑ በነብስ ግድያ የተከሰሱ ምርመራ የተጣራባቸው ግን ደግሞ በክልሉ ውስጣዊ በማህበረሰብ ውስጥ የህዝብ ነጻ ውጭ በሚመስል ደረጃ ዜጎች እያለቀሱ እነዚህን የማያዝ አቅም አልነበርም። አሁን ላይ ሁለት መቶ አስር መቆጣጠር ተ ከአርባ በላይ በፍርድ ቤት ተፈርዶባቸው ማረሚያ ቤት ሰብረው ጠፍተው በልዩ ልዩ ስነ ምግባር ችግርም ጭምር አርባ ከማረሚያ ቤት ያመለጡ ፍርደኞች የተያዙበት ሁኔታ ነው ያለው። በፍርድ ቤት በወንጀል ባለመቅረብ በሌሉበት የተፈረደባቸው ከሰላሳ ዘጠኝ በላይ ሰዎች መቆጣጠር ተችሏል። የክልላችን ብሎም የሀገራችን ሰላም እና ደህንነት የማይፈልጉ ቡድኖች የሚያሰማሯቸው ከዘጠኝ መቶ አስራ ሰባት በላይ ጸጉረ ልውጦች መቆጣጠር ተችሏል። በሌላ መንገድ በራሳችን በጸጥታ መዋቅር፣ በመንግስት የጸጥታ መዋቅር ውስጥ ህዝባዊ ኃላፊነት ባለመወጣት በስነ ምግባር በልዩ ልዩ ወንጀሎችም በመሳተፍ ጭምር ከአንድ ሺ ሰባት መቶ ሰማኒያ በላይ መቆጣጠር ተችሏል። እስሩ በሀገሪቱ ውስጥ የተከሰተውን ውስጣዊ ችግር እንደምቹ አጋጣሚ በመቁጠር በክልል ውስጥ ዝርፊያና ውንብድና የሚፈጽሙትን ህግ ፊት ለማቆም የታሰበ ነው ብለዋል። ማህበራዊ ሚዲያን በመጠቀም የክልሉን ሰላም ለማደፍረስ ይሰራሉ ያሏቸውን ግለሰቦች እና ቡድኖች በጥርጣሬ መያዛቸውን አቶ ደሳለኝ አክለው ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን የፌዴራል መንግስቱ እና የክልል የጸጥታ ኃይሎች የህግ የበላይነትን ማስከበር በሚል በጀመሩት እርምጃ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ሌሎች በርካታ ሰዎች እየታሰሩ መሆኑንና ኮሚሽኑም በቅርበት እየተከታተለ መሆኑን ትላንት ሪፖርት ማውጣቱን ተከትሎ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት በኮሚሽኑ የህግና ፖሊሲ የስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸው ተናግረዋል። በአዲስ አበባና በአማራ በተለይ በነዚህ ሁለት አካባቢዎች ለእስር እየተዳረጉ ነው። ረዘም ላሉ ቀናት ቤተሰቦቻቸው ሳይጎበኟቸው፣ ያሉበትን ቦታ ሳያውቁ፣ ፍርድ ቤት ሳይቀርቡ በእስር ላይ እየቆዩ ነው። እነዚህ ሁሉ የሰብአዊ መብቶች ጥሰት ናቸው። በተለይም ደግሞ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ የሰብአዊ መብት ጥሰት ስለሆነ ይሄ ህነ እንዲቁም ያደረግ ነው ማሳሰቢያ። የህግ የበላይነትን ማስከበር የመንግስት ተቀዳሚ ስራው መሆኑን የገለጹት ወይዘሮ ታሪኳ ህግ የማስከበሩ ስራ መሬት ላይ ሲወርድ ግን የሰብአዊ መብቶችን በጣሰ መልኩ መሆን የለበትም ብለዋል። የህግ የበላይነትን ስርዓትን፣ ማስከበር አስፈላጊ እንደሆነ እንገነዘባለን ሆኖም የህግ የበላይነትን ለማስከበር የሚወሰዱ እርምጃዎች በህግን ወይ ሰብአዊ መብቶችን መርህ እየጣሱ መሆን የለባቸውም። ነው የኛ ዋና ዋነኛ ትኩረት እሱ ነው። አሁን ለምሳሌ ሰዎች ሊታሰሩ በቂ ክስ፣ በቂ ማስረጃ፣ ተአማኒ ክስ ሊመሰረት የሚችል ሁኔታ ካለ እነዚህ ነገሮች ቀድሞ ተዘጋጅተው ነው ሰዎች ሊታሰሩ የሚገባው ለረጅም ጊዜ በቅድማቸው ሁኔታቸው ሳይመሰረትባቸው በእስር ላይ ሲቆዩ ቤተሰቦቻቸው ማን ያሉበትን ሳያውቁ ይህ መደበኛ በሆኑ ማሰሪያ ቤቶች ቦታዎች ሲቀመጡ ሰዎች በተጨማሪ ስጋት ነው የሚዳረጉት እንጂ ሌላው የማህበረሰብ ክፍልም ለተነስተኛ ስጋት ይዳረጋል። ይሄ ደግሞ በመንግስትና በህዝብ መካከል ያሉን እምነት ይሰረስራል። በህግ እና በፍትህ ስርዓቱ ላይ ያለውን እምነት ይሰረስራል። ይህ በእንዲህ እንዳለ በተለያዩ መጽሔቶች እና ጋዜጦች ላይ በጸሐፊነትና በማህበረሰብ አንቂነት የምትታወቀው በሙያዋ መምህር የሆነችው መስከረም አበራ ዛሬ በፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት መቅረቧን ጠበቃዋ አቶ ሄኖክ አክሊሉ ገልጸዋል። የተጠረጠረችበት ወንጀልም ሚዲያን ተጠቅመው የፌዴራልና የአማራ ክልል መንግስትን እንዲሁም ፋኖን ግጭት ውስጥ እንዲገቡ ማድረግ በሚል እንደሆነ ጠበቃ ሄኖክ ተናግረዋል። ፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የሚባለው ቀርበው ነበረ። ፖሊስ በምንድነው ያሰራቸው የሚለው ለፍርድ ቤቱ አስረድቷል። የተጠረጠሩበት የተባለው ነገር አማራ ክልል ላይ ካለው እንቅስቃሴ ጋር በተገናኘ የፌዴራል መንግስቱ እና የአማራ ክልል መንግስት እንዲለያዩ፣ ፋኖና የፌዴራል መንግስቱ ግጭት ውስጥ እንዲገቡ፣ በአጠቃላይ ሁከትና ብጥብጥ ለመፍጠር ሚዲያን ተጠቅመው ቅስቀሳ አድርገዋል። ይህንንም ስራ ደግሞ የሚደግፋቸው ገንዘብ እየከፈለ የሚደግፋቸው አካል አለ የሚል አጠቃላይ በዚህ ነው የተቀረጠው ተብሎ ነው እንግዲህ ከተከራከርም በኋላ ፍርድ ቤቱ ያነሳናቸው ጉዳዮች ወዲያው ውሳኔ ሊሰጥበት ስላልቻለ ለነገ ጠዋት በሶስት ሰዓት ብይን እሰጥበታለሁ ብሎ ቀጥሮታል። እኛ ግን ያው የዋስትና ጥያቄዎችን ለፍርድ ቤቱ አቅርበናል። የሁለት ልጆች እናት መሆኗ የተገለጸውና ዛሬ በፖሊስ ፍርድ ቤት የቀረበችው መስከረም አበራ በአካሏ ላይ ምንም አይነት ጉዳት ያልደረሰባት እና ባለቤቷን ጨምሮ ሌሎች የቤተሰብ አባላትን በነጻነት ማነጋገር መቻሏን ጠበቃ ሄኖክ አክሎ ገልጿል። የፌዴራል መንግስት ሰሞኑን ባወጣው መግለጫ በሁሉም ክልሎች በወንጀል የሚጠረጠሩ ግለሰቦችን መንግስት በቁጥጥር ስር እየዋለ መሆኑን ገልጿል። በጉዳዩ ላይ የታሳሪ ቤተሰቦችን፣ የህግ ባለሙያና ሌሎች አስተያየቶችን አካተን በሙሉ ዘገባ እንመለሳለን። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። በደቡብ ክልል ደራሼ ልዩ ወረዳ በግጭት ምክንያት የተፈናቀሉ በሺዎች የሚቆጠሩ የአካባቢው ነዋሪዎች በችግር ላይ እንደሚገኙ ተናገሩ። አብዛኞቹ መኖሪያ ቤታቸው በመቃጠሉ መፈናቀላቸውን የገለጹት ነዋሪዎች መጠለያ ሳያገኙ ብዙ ቀናትን እንዳሳለፉ ገልጸዋል። ከክልሉ አደጋ ስጋት ስራ አመራር ኮሚሽን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። የተፈናቃዮችን ሁኔታ በተመለ ከተው ግን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። የአሜሪካ ድምፅ በስልክ ያነጋግራቸውና የሶስት ልጆች እናት መሆናቸውን የነገሩን ወይዘሮ ስናይት ሲታዬ እርሳቸው ይኖርበት የነበረው በደራሼ ልዩ ወረዳ የጋቶ ቀበሌ ነዋሪዎች በሙሉ መፈናቀላቸውን ተናግሯል። በቃ ማንምንም ጋቶ ላይ የሚኖር ሰው ሊኖር ቀርቶ ራሱ ባለፈው ወደ ቀያችሁ ላይ ነውና እስ ምናልባት ባለሙያ መጥቶ እናንተ ንብረትና እናንተ ቤታ ወዳደሙን ይመለከታል ሰዎች ያለንበት ቦታ በሞተር ባጃጅ የዞሩ ተፈናቃይ ወደ ቀሄና ተፈናቃይ ወደ ቀሄና ብሎ ሳቡጁ በመንገድ የማውጁትን ሰምተን ተነስተን ስነት ከዛ ከወንዙ ማዶ አቅራቢያ ላይ የነበሩ ጎረቤቶችን እንደነገዳ መልሶ እኛን አሳደዱ። እኛም ተሰደን እንደገና ዳግም ወጣል ቤታቸው በመቃጠሉ ምክንያት ከመያዚ አጋማሽ ጀምሮ መፈናቀላቸውን ገልጧል። ብለን ከምንበላው ከምንጠጣውም ከምንለብሰውም እናደርጎ ነገሮች ሁሉ ባደው ወጥተን በደርሳችን ብቻ ሮጠን ይኸው ከልጆቻችን ጋር ዝም ብለን አቅራቅላ ተገኘው መኖሪያ ቤት ሰው የሚኖርበት ተጠልለን የምንበላውም የምንጠጣውም የለም። ሰምሶም ነገር ለን በቃ እኔ ብቻ ሳልሆን ከነጋር የተፈናቀለ ህዝብ በየአቅጣጫው ተበታተነ። እንደዛ በተመሰለ ሁኔታ ላይ ነው ያለ ነው። የመንግስት ትምህርት ቤቶች ጭምር በመውደማቸው ተፈናቃዮች እስካሁን መጠለያ ማግኘት አለመቻላቸውም ተናግሯል። ሁሉም አካባቢያችን ላይ ወድመዋል። በቃ ያለንበት ሁኔታ በህርንበት ቦታ ወላ በጣም አስከፍና በጣም አስቀያሚ ህይወት ላይ ነው ያለ ነው። የሚወልዱትም አሉ ምጥ ተይዞ በጫካው ላይ የሚሰቃዩትም አሉ። ሰው የራሱን ነጠላ ነው በቃ እንጨት ከዚህ አስሮ እዛ ጥላ ስር የሚቀመጠው ብዙ ሰው ነው። ንብረተሰብ ማለት ከዚ ተፈላክሎ መጣውን ህዝብ ሰው በራሱም ደግሞ ከኑሮን ውድነት ጋራ ከሰው ጋር ተቀራርቦ ለመኖርም በጣም ይከብዳል። የሚወልዱትም በየጫካው እየወለዱ ነው። ህፃናትም እናቶ ወላድ እናቶችም ብዙ አደጋ ላይ ናቸው። ከአየር መዛባቱ ብዛት የተነሳም ደግሞ እንግዲህ የገበያ ውድነት ጋር የተነሳ ሰው የምልሶ የሚቀምሰው ነገር የለም። ብዙ ችግር ላይ ነው ያለ ነው። በቃ በጣም አስፈሪና አስጊ ህይወት ላይ ነው ያለ ነው። ሌላ የቀበሌው ነዋሪ አቶ ተፈራ ተክለ በበኩላቸው ከጋቶ ቀበሌ በሺዎች የሚቆጠሩ ሰዎች መፈናቀላቸው ይናገራሉ። ಿಮಾಡು ತಿನ್ನ ಕಮೆಂದರು ಮೂಡ ಮಾಡಿ ಸಿಬ್ಬಾಲಿ ለብቻ የተወሰነ ሰዎች ቀርተዋል። እነሱ ደግሞ ወደዛ ወደ ኩጭጫ የሚባል ወደዛ ነው የሸሹም አሉ፣ ወደ ኮንሶ አቅጣጫ ግማሹ ዘመድ ጋር፣ ግማሹ በቃ ጫካ ውስጥ፣ ግማሹ በቃ በቃ ሸራ ያለው በሸራ ስር በቃ ዝም ብሎ ጫካ ውስጥ ተጠለለ ነው እንጂ ኖርማል መጠለያ ያገኘ ሰው የለም። ግማሹ ወደ ግዶሌ ከተማ ወጥቶ ቤት ክራይ ወስዶ ዘመድ ያለው ዘመድ ጋር፣ ዘመድ የሌለው ቤት ክራይ ወስዶ ነው ያለዋል። እንደገና ቤተክርስቲያን ላይም የተጠልሉ አሉ። እዚህ ወደ ቀያማ ቀበሌ የሚባል ላይ የሰፈሩ አሉ። ደግሞ እንደዛ ከተፈናቀሉ አንድ ቢሆናቸውም ቢሆናቸውም 15 ቀን ተብሎ ከተሰጣቸው ስንደ ውጪ ተመልሶ ያያቸው ማንም እንደሌለ ገልጿል። ለ15 ቀን የሚባል ሬሽን ተሰጥቷል። ስንደ በቃ በጀመረ ላይ ወረዳ ላይ ተጠባባቀ ነበረ። በምግቡ ዋስትና ትንሽ ነበረ እሱ ባለፈው ሰኞ ነው የዛሬ ሳምንት ነው ተሰጠው እንጂ ከዛ ውጭ የደረሰን ነገር አለ ከልዩ ወርደው አልሸ ቀበለ የተፈናቀሉት። ሌላ አስተያየት ሰጪ አቶ ተስፋ የከለለ በበኩላቸው እርሳቸውን ጨምሮ ሶስት መቶ ሰዎች መፈናቀላቸውን ጠቁመዋል። ተፈናቅለው የተጠለሉበትንም ገልጿል። የተፈናቀሉ ሰዎች አሁን ግማሹ ይሄ የምትባል ኛ ደን አለች ደኑ ስር ናቸው። ሌሎቹ ደግሞ እዚህ ኮረ የምትባል ቦታ ሌሎች ደግሞ ኢላይ ስሬገ ናቸው። የተፈናቀሉ የቀበሌው ነዋሪዎች በአቅራቢያችን አለባሉት ጫካ ውስጥ በህብረት መጠለላቸውን ተደረገ የሚሉስ ድጋፍም ጥቅት መሆኑን ይናገራሉ። ይሄ የምትባል ኛ ደን አለች ደኑ ስር ናቸው። ሌሎቹ ደግሞ እዚህ ኮረ የምትባል ቦታ ሌሎች ደግሞ ኢላይክስሬገ ናቸው። ለአንድ ሰው ሶስት ጣሳ ጣሳ ዝንደ ተሰጥ ለነፍሰ ኮከቡ ሶስት ሶስት ጣሳ የሚደርስ አንድ ወደ ቀለብ ተሰጠ። አቶ ተፈራ መልሶ ለማቋቋም እንኳን እንዳልተቻለና የአካባቢው የጸጥታ ሁኔታ የሚያሰጋ እንደሆነም ጠቁመዋል። ፎርም ተዘጋጅቶ ነበረ በቀደም አርብ ዕለት ለምዝገባ ሄዶ ሁኔታውን አይተው በሄዶችንም አይተው በቃ ምዝገባ ሊጀምሩ ሲሉ ደግሞ ከዛ ከኮንሶ አቅጣጫ ደግሞ ቶክስ ከዛ ከዚ ደግሞ ለግሜታ ያሉት ሰዎችን በ በድንጋጤ ሸሽቶ ወደ ግዶ ተመልሶ መጥተዋል። በቃ እና ምንም የተመዘገበ ነገር የለም፣ ግሜታውም አልተካሄደም። በ በዛ ተጨናገር የደቡብ ብሔር ብሔረሰቦችና ህዝቦች ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ስብሰባ ላይ መሆናቸውን ገልጸው ጋዜጠኛ ማነጋገር እንደማይችሉ ነግረውናል። የወረዳው ነዋሪዎች የተፈናቀል ነው በደራሼ ልዩ ወረዳና በኮንሶ ዞን አዋሳኝ አካባቢዎች ባለው የመሬት ይገባኛል ወይም ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ መሆኑን በተደጋጋሚ ጊዜ መግለጻቸውና እኛም መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የተከታዩ ዘገባችን የምናልፈው ደግሞ ወደ ጎረቤት ሀገር ሶማሊያ ይሆናል። አዲሱ የሶማሊያ ፕሬዚዳንት መጪውን የአራት ዓመት የስልጣን ዘመናቸውን ሲጀምሩ በሀገሪቱ የሚታየው የፖለቲካ ክፍፍልና ከአልቃይዳ ጋር ቁርኝት ያለው ከአማጺው አልሻባብ ቡድን እየጨመረ የሚሄደው ጥቃት ከፊታቸው ይጠብቃቸዋል። ዘጋቢያችን አህመድ መሐመድ ከሞቃዲሾ ያደረሰን ዘገባ እንደሚከተለው ተሰናድቷል። ፕሬዚዳንት ሐሰን ሼክ መሐመድ ወደ ስልጣን ሲመጡ በፖለቲካ የተከፋፈለ ሀገር ከህዝብ የተጣለ ትልቅ ተስፋና እንደ አውሮፓያን አቆጣጠር ከ2007 ዓ ም ወዲህ በሶማሊያ እያየለ የሄደው የአልሻባብ ስጋት ከፊታቸው ይጠብቃቸዋል። ፋውዚያ ዩሱፍ የቀድሞ ምክትል ጠቅላይ ሚኒስትርና በተጠናቀቀው የፕሬዝዳንት ምርጫ ተፎካካሪ ነበሩ። እሳቸው እንደሚሉት አዲሱ ፕሬዝዳንት በርካታ ተፎካካሪ ፍላጎቶችን ያማከለና ብቃት ያለው መንግስት የመመስረት አስቸጋሪ ኃላፊነት ተጥሎባቸዋል። አሁን ያለው ስርዓታችን አራት ነጥብ አምስት ወይም ለአራቱ ለትላልቆቹ ጎሳዎች እኩል እኩል ኮታ፣ ለአናሳኑ ጎሳዎች ደግሞ አንድ ላይ ግማሽ ኮታ መድቦ የሚሰራ በመሆኑ ሰዎች የሚጠብቁት ከተለያዩ ጎሳዎች ውስጥ ይመርጣል ብለው ነው። ስለዚህ ትልቁ ፈተና የሚሆነው የሙያው አቅም ያላቸው በጎሳ ሳይሆን በችሎታቸው የተመረጡ ሰዎች ያሉበት ጠንካራ ካቢኔ መሰየሙ ላይ ነው። በሶማሊያ የስልጣን ክፍፍል አራት ለአምስት የተሰኘ በጎሳ ላይ የተመሰረተ ስርዓት ይከተላል። ይህም ከፍተኛ ቁጥር ያላቸው ጎሳዎች በፓርላማ አብላጫ መቀመጫ የሚያገኙ ሲሆን አነስተኛ ቁጥር ያላቸው ጎሳዎች ደግሞ አንድ ላይ ተደምረው የቀረውን መቀመጫ ይወስዳሉ። በመጪዎቹ ቀናት ፕሬዝዳንቱ ካቢኔታቸውን ከመሰየማቸው በፊት አዲስ ጠቅላይ ሚኒስትር ሾመው ፓርላማው እንዲያጸድቅላቸው ይጠይቃሉ። በሀገሪቱ ያለውን የፖለቲካ ጥያቄ ከማስተናገድ ጎን ለጎንም ፕሬዝዳንት መሐመድ ከአማጺው የአልሻባብ ቡድን የተደቀነባቸውን የጸጥታ ስጋት በቁጥጥር ስር ማድረግ አለባቸው። መቀመጫውን በሞቃዲሾ ያደረገው የስልታዊ ጥናትና ትንታኔ ማዕከል ዳይሬክተር የሆኑት አብዱራህማን ሼክ አዛሪ እንደሚሉት አዲሱ ፕሬዝዳንት ልክ እንደሚተኳቸው ፕሬዝዳንት ሁሉ ከአልሻባብ ጋር ለመስማማት መፈናፈኛ የላቸውም። ደጋለ አይ አይ በእርግጥ አልሸባብ እየተዋጋ ነው። ጥቃት ማድረስ እስከቻሉ ወይም አቅሙ እስካላቸው ድረስ ጥቃቶች ይቀጥላሉ። ፕሬዚደንቱ ያለው እድል አነስተኛ ነው። ምክንያቱም አልሻባብ ዓለም አቀፍና ቀጠናዊ ድርጅት ያለው የሽብር ቡድን ነው። ያ ማለት በቀላሉ እጃቸውን አይሰጡም። አዛሪ አክለው አልሻባብ በቅርብ ጊዜ ካካሄዳቸው ጥቃቶች አንጻር ለመደራደር የሚገፋፋ ምክንያት ባይኖረውም አሁንም ግን ለመነጋገር አማራጮች አሉ ይላሉ። በዓለም አቀፍ ደረጃና በቀጠናው ያሉ አጋሮች እርዳታ መንግስት ምናልባት እጅ መስጠት ከሚፈልጉ ወይም ድርጅቱን ከሚቃወሙ የተወሰኑ የአልሸባብ አመራሮች ጋር ሊደራደር ይችላል። ዩሱፍም ይህን ሀሳብ ይጋራሉ። አዲሱ ፕሬዝዳንት ከአማጺው ቡድን ጋር የግንኙነት መስመሮችን መክፈት የሚያስችላቸው የተለያዩ አማራጮችን መመልከት ይኖርባቸዋል ይላሉ። ቅድም እንዳልኩት ሌላው ፈተና የጸጥታው ችግር ነው። የደህንነት ጉዳይ በጣም ትልቅ ችግር ነው። አልሸባብ ትልቅ ችግር ነው። ዋናው ጥያቄያቸው ደግሞ በአካባቢው ያሉ የውጭ ሀገር ኃይሎች እንዲወጡ ነው። በሌላ አነጋገር በሶማሊያ የሚገኘው ከተለያዩ የአፍሪካ ሀገሮች የተውጣጡ አባላት ያሉትን የአፍሪካ ህብረት የሽግግር ተልዕኮ ማለት ነው። ከነሱ ጋር መነጋገር ቀላል ጉዳይ አይደለም። በየትኛውም የዓለም ክፍል አማጺ ወይም የሽብር ቡድን አሸንፎ አያውቅም፣ ግን አስተዳደሩን ያዳክማሉ። ስለዚህ ልናደርግ የምንችለው ጥሩው ነገር ከነሱ ጋር መደራደር እና ጠንካራ አቋም ካላቸው ቡድኖች ጋር ስምምነት ላይ መድረስ ነው። ግንቦት 15 በተካሄደው ምርጫ የአብዛኞቹን ተቃዋሚ ተወዳዳሪዎች ድጋፍ አግኝተው የተመረጡት ፕሬዚዳንት መሐመድ በደጋፊዎቻቸው መካከል ክፍተት እንዳይፈጠር ማድረግ አለባቸው። ጎን ለጎንም በምርጫ ወቅት የገቡትን ቃል ወደ ተግባር ለመቀየር ብቃት ያለው ቡድን ማዋቀር ይጠበቅባቸዋል። ተንታኞች እንደሚሉት አዲሱ መሪ ዩናይትድ ስቴትስ ሀይሏን በድጋሚ ወደ ሀገሪቱ ለማስገባት መወሰኗን ከአልሻባብ ጋር የሚያደርጉትን ጦርነት ለመደገፍ እና የሀገሪቱን ብሔራዊ ሰራዊት ለማጠናከር እንደ ድል ሊጠቀሙበት ይገባል። ለአሁኑ ግን ሀገሪቱ ፕሬዝዳንቱ ማንን ጠቅላይ ሚኒስትር አድርገው እንደሚመርጡ ለማየት እየተጠባበቀች ነው። ተከታዩ ዘገባችን ደግሞ ወደ ሩሲያ ነው የሚወስደን። ሩሲያ በዩክሬን ላይ ጦርነት እያካሄደች እና ዓለም አቀፍ ማዕቀቦች እያሉባት ወደ ውጭ የምትልከው የነዳጅ ምርት ምንም አልቀነሰም። በተቃራኒው ሀገሪቱ በሚያዝያ ወር ወደ ውጭ የላከችው የነዳጅ ምርት ከጦርነቱ በፊት ከላከችው ይበልጣል። የዓለም የነዳጅ ዋጋ በማሻቀቡ ምክንያትም ሞስኮ ገንዘብ እያግበሰበሰች ነው ማለት ይቻላል። እስካሁን ተጥለው ያሉ ማዕቀቦች ሞስኮን እየጎዳት ባለመሆኑ ታዲያ አውሮፓ አዲስ የነዳጅ ማዕቀብ በሩሲያ ላይ መጣልን እንድታስብበት ምክንያት ሆኗል። አውሮፓ አብዛኛውን ነዳጅ ከሩሲያ የምታገኝ በመሆኑ አሁን ያንን ለማካካስ ሌሎች አካባቢዎችን ማማተር አለባት ይህ ደግሞ ቀላል አይሆንም። በሁሉም አካባቢ ያለውን የነዳጅ ዋጋም የበለጠ እንዲያሻቅብ ያደርገዋል። የአሜሪካ ድምጽ በዚህ ዙሪያ ያጠናቀረውን ዘገባ ቆንጅት ታቀርበዋለች። ሩሲያ ዩክሬንን ስትወር የተጣለባት ማዕቀብ ኢኮኖሚዋን ለማስራብ ያለመ ነበር። ነገር ግን ማዕቀቡ የሩሲያን የነዳጅና ኃይል ላኪ ሚናዋን አልጎዳውም ነበረ። ምክንያቱም አውሮፓ በሩሲያ ነዳጅ ላይ ጥገኛ በመሆኗ በርካታ የአውሮፓ የነዳጅ ድርጅቶች የሩሲያን ነዳጅ አንገዛም እያሉ ነው። ማት ስሚት የነዳጅ ጉዳዮች ተንታኝ ናቸው፤ እንዲህ ይላሉ። ነገር ግን እየሆነ ያለው አብዛኛው ድፍድፍ ነዳጅ የሚሄደው ወደ አውሮፓ ሀገሮች ነው። በጣም ጥቂት ድርጅቶች ናቸው መግዛት ያቆሙት። የነዳጅ ዝውውርን የሚከታተለው ኬፕለር የተሰኘው ድርጅት እንደሚለው ሩሲያ ወደ አውሮፓ የምትልከው ነዳጅ መጠን በመጋቢትና በሚያዝያ ወራት ቢቀንስም መጠኑ ግን ያን ያህል አይደለም። የነዳጅ ጉዳይ ተንታኙ ማት ስሚት እንደገና፣ ብዙዎቹ እነዚህ የአውሮፓ ሀገሮች ነዳጁንም ሆነ ሌላ ምርት መግዛት በመቀጠላቸው ነቀፋና ትችት ገጥሟቸዋል ነገር ግን ምንም ነገር ግዢያቸውን አያስቆመው። ግዢውንም እየቀጠሉ ነው። ስለዚህ ብዙም ለውጥ አናይም። በምርቱ ዝውውር ላይ ማዕቀብ እስኪጣል ድረስም ብዙ ለውጥ አናይም። ወደ ሌሎች የዓለም ክፍሎች የሚላከው ነዳጅ እንዲያውም ጭማሪ እያሳየ ነው። ሩሲያ ካለፉት ዓመታት አንጻር ሲታይ የበለጠ መጠን ያለው ነዳጅ በመላክ ላይ ነች። አንዳንድ ግዢዎች በመቆማቸው ምክንያት ሞስኮ ነዳጇን እስከ 35 ከመቶ በሚደርስ በከፍተኛ ቅናሽ ለመሸጥ ተገድዳለች። ይህም እንደ ህንድ ላሉ ሀገሮች ጥሩ አጋጣሚ ፈጥሮላቸዋል። ማት ስሚት እንዲህ ይላሉ። ከወረራው በፊት ህንድ ብዙም የሩሲያን ነዳጅ አታስገባም ነበር። ባለፈው ዓመት አልፎ አልፎ ነበር የገዛችው፣ 14 ሚሊዮን በርሜል ነበር የገዛችው። ከወረራው በኋላ ግን ነዳጁም ዋጋው በመቀነሱ የዛን ሁለት እጥፍ አስገብታለች። ከነቅናሹም ቢሆን ሩሲያ ካለፈው ዓመት ይልቅ በዚህ ዓመት አጠቃላይ የነዳጅ ዋጋ ጭማሪ በማሳየቱ ምክንያት በርካታ ትርፍ አግኝታለች። ከዓለም አቀፍ ጥናት ማዕከል ቤን ካሂል የሚሉት አላቸው። በአውሮፓ ያሉ ፖሊሲ አውጪዎች በዚህ ጉዳይ ላይ ደስተኞች አይደሉም። ምክንያቱም በቂ ጫና በሩሲያ መንግስት ላይ እየፈጠረ አይደለም፣ ገቢ እያሳጣት አይደለም። አሁን ጫናውን በመጨመር በርከት ያለ የሩሲያን ነዳጅ ከገበያው በማስወጣት በገበያዋ ላይ ከበድ ያለ ተጽዕኖ ለመፍጠር አማራጮችን እየፈለጉ ነው። የሩሲያን ነዳጅ ማገድ አውሮፓ በቀን ውስጥ አራት ነጥብ አምስት ሚሊዮን በርሜል እጥረት እንዲገጥማት ያደርጋል። ይህ እጥረትም ከሌላ አካባቢ መተካት ይኖርበታል። አንድ ችግር ግን አለ። ቤን ካሂል ይህን ይላሉ። የነዳጅ ገበያው እጥረት ያለበት ነው። ሩሲያ ዩክሬንን ከመውረሯ በፊትም እጥረት ነበረ። የነዳጅ ላኪ ሀገሮች ማኅበር አባላት ብዙም ወደ ገበያው የሚያመጡት ምርት የለም። ሁሉም በአሜሪካ የሚሆነውን እየጠበቀ ነው። እዛ ደግሞ ያለው የምርት መጠን ከምንፈልገው በታች ነው። የአሜሪካ የነዳጅ ድርጅቶች ሰራተኞችን ለማግኘት ችግር ገጥመዋቸዋል። መሳሪያዎችንና ሌሎች ግብዓቶችን ማግኘትም አስቸጋሪ ሆኗል። በአሁኑ ወቅት አሜሪካ በዓለም ከፍተኛ የነዳጅ አምራች ሀገር ብትሆንም የኢንዱስትሪ መስኩ ምርትን ለማሳደግ የሚያስፈልገውን ገንዘብ ለማግኘት ችግር ገጥሞታል። ከዓለም አቀፍ ጥናት ማዕከል በንካሄል እንዲህ ይላሉ። የሼል እድገት ተብሎ በሚጠራው የመጀመሪያው አስርት ዓመት ውስጥ በአሜሪካ ከፍተኛ የነዳጅ ምርት ታይቷል። በየዓመቱ የሚያስደንቅ እድገት ታይቶ ነበር። ምርት በመጨመሩም ገቢ ማስገኘቱና በርካታ የስራ ዕድል መፍጠሩ ግሩም ነበር። በኢንቨስተር መነጽር ካየኸው ግን ስኬት ተደርጎ አይወሰድም። አሁን ያለው የዋጋ ጭማሪ ድርጅቶችን ወደ አሜሪካ የነዳጅ ገበያ ለማማለል በቂ በመሆኑ የምርቱ መጠን በዓመቱ መጨረሻ በቀን ወደ አንድ ሚሊዮን በርሜል ሊያድግ ይችላል። ያ ግን በሩሲያ ላይ በሚጣለው ማዕቀብ ምክንያት በአውሮፓ የሚፈጠረውን እጥረት ለመሸፈን በቂ አይሆንም። የነዳጅ ጉዳይ ተንታኙ ማት ስሚት ያስረዳሉ። እንደ እውነቱ ከሆነ አውሮፓ ነዳጁን ከሁሉም አካባቢዎች ማስመጣት አለባት። ከሩሲያ የሚገባው የተወሰነ ድፍድፍ ከሰሜን ባሕር በሚመጣው ተተክቷል። ከመካከለኛው ምስራቅ እንዲሁም ከምዕራብ አፍሪካም ወደፊት ያስገባሉ። በየቀኑ መግባት ያለበትን በሚሊዮን በርሜል የሚቆጠር ድፍድፍ ለመተካት ከየትም አካባቢ ማስገባት አለባቸው። ይህ ደግሞ የዋጋ ጭማሪን ያስከትላል። የዋጋ ጭማሪው ዓለምን ሁሉ ሊጎዳ ይችላል። ነገር ግን በሩሲያ ላይ ግፊቱን ይጨምራል። ስልሳ ከመቶ የሚሆነው ሀገሪቱ ለውጭ ንግድ የምትልከው ነዳጅ የሚሄደው ወደ አውሮፓ ነው። ማት ስሚት ሲያስረዱ ሩሲያ በብዛት ወደ አውሮፓ ትልቅ ስለነበር ሌላ ገበያ ለማግኘት ፈተና ይገጥማታል። ህንድና ቻይና ትንሽ ይወስዱ ይሆናል። ነገር ግን ሁሉንም ለመቀበል መሰረተ ልማቱ የላቸውም። እናም ሩሲያ የዋጋውን መጠን ይበልጥ መቀነስ ሊኖርባት ይችላል። ይህ በዓለም የነዳጅ ገበያ ውስጥ የሚደረግ ትልቅ ለውጥ በመሆኑ ተግባራዊ ለመሆን ትንሽ ጊዜ ይወስዳል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 የሚተላል ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀጣዩ መሰናዷችን ጤና ነው። ወደ ደቡብ ክልል ይወስደናል። በደቡብ ክልል 31 ወረዳዎች ውስጥ በአንድ ሳምንት 10 ሺ የሚደርስ ቁጥር ያለው ሰው በወባ መያዙን የክልሉ ጤና ቢሮ አስታውቋል። በሽታው በከፍተኛ መጠን የጨመረው የኬሚካል ርጭት ባለመካሄዱና ከዓለም አቀፍ ተቋማት የተለገሰ አጎበር ሳይከፋፈል በመቆየቱ መሆኑንም የጤና ቢሮው የወባ ማስወገድ ዳይሬክቶሬት ለአሜሪካ ድምጽ ገልጸዋል። ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ውስጥ አሁን የተመዘገበው ስርጭት በመላ አገሪቱ አደገኛውና ከፍተኛ መሆኑን በክልሉ የበሽታዎች መከላከልና የጤና ማጎልበት ስራ ሂደት የወባ ማስወገድ ከፍተኛ ዲሬክተር አቶ ሄኖክ በቀሌ ለቪኦኤ ተናግሯል። በአማካይ ከ9 ሺ እስከ 10 ሺህ በሳምንት በዚህ አምስት እስከ 10 ሳምንታት የተገመገመ ይገኛል። ይህ ማለት ካለው ከክልሉ ሕዝብ በሳምንት 10 ሺህ የሚጠጋ ሰው በወባ በሽታ ይታመማል ማለት ነው። ስለዚህ ይሄ ቀላል ቁጥር አይደለም። በሁለት ወር ወደ መቶ ሺህ የሚጠጋ ሰው ይታመማል እንደማለት ነው እና ለሀገርም ቁጥር አንድ በዚህ ወቅት በአሁኑ ሰዓት ለሀገሪቷም ሀያ ስምንት ፐርሰንት የወባ ጫና ኮንትሪቢዩት የሚያደርግ ክልል ሆኗል። አሁን ከዚህ በፊት በሁለተኛ ደረጃ ላይ የሚገኝ አሁን አንደኛ ደረጃ ሆኗል። በክልሉ ቀንሶ ነበር ያሉት የወባ ስርጭት አሁን ለማንሰራራቱ ምክንያቶች ናቸው ያሏቸውንም አቶ ሄኖክ ዘርዝሯቸዋል። ለምሳሌ አጎበር በጊዜው ያልተጠቃባቸው ወረዳዎች ወደ ሰላሳ አራት በላይ ወረዳዎች መኖራቸው አሁን ወረርሽኙም የተከሰተው በእነኛ አካባቢ መሆኑ፣ የቤት ውስጥ የሚረጭ የወባ ትንኝ የሚከላከል ኬሚካል ላለፉት ሁለት አመታት አለመረጨቱና ሌሎቹ ናቸው። ያን ተከትለው እስካሁን ያው የወባ መጠን ዘንድሮ ከአምናም እንዲሁም ካለፉት አምስት አመት ተመሳሳይ ወቅት ጋር ሲነጻጸር አሁንም ከፍ ብሎ ይታያል። በላቦራቶሪ በተደረገ ምርመራ ከ2420 በላይ ሰዎች እስካለፈው ሳምንት ለወባ መጋለጣቸው መረጋገጡን እንዲሁም ለታመሙት ሕክምና የተሰጠ መሆኑን የክልሉ የጤና ቢሮ የኮሚኒኬሽን ጉዳዮች ዲሬክተር አቶ ቀደረ ለሃመድ በቢሮው ማህበራዊ መገናኛ ገጽ ባወጡት መግለጫ ገልጧል። ወባ በከፍተኛ ሁኔታ የተዛመተባቸውን አካባቢዎች አቶ ሄኖክ በቀለ ዘርዝሯል። ከምባታ ጠንባሮ ዞን በከፊል የተወሰኑ ወረዳዎች ሀድያ ውስጥ እነ ምዕራብ ባዳዋቸው አካባቢ እንዲሁም ወላይታ ዞን በስፋት እየታየ ነው። አሁን ጋሞ ዞን ጎፋ ዞን እነኚህ በስፋት እያየንባቸዋለ እና አሁን በቅርቡ ደግሞ ባስኬቶ ልዩ ወረዳም ይህን ችግር እያየንባቸው ያለባቸው አካባቢዎች ወይም ወረዳዎች እና ዞኖች ናቸው። ወረሽኙን ለመቆጣጠር የተደረገ ነው ያሉትን ጥረት ዳይሬክተሩ ሲያብራሩ ከውጭ ገብቷል ያሉትን ከአንድ ሚሊዮን ሶስት መቶ ሺህ በላይ ኬሚካል የተነከረ አጎበር ከሰላሳ በላይ ለሚሆኑ ወረዳዎች እንደሚከፋፈልም ተናግሯል። ድጋፋዊ ክትትሎች በስፋት እየድን አሁን በቅርቡ ወደ ሰባት ቡድን ተዋቅሮ ሁለቱ ቡድን ወረርሽኙ ሰፋ ወዳለባቸው ወባን ብቻ እንዲያዩ፣ ሌሎቹ ግን ሌሎች ወረርሽኞችን በክልሉ ስላሉ እነሱንም ጭምር አብሮ ከወባ ጋር እንዲያዩ ተዋቅሮ ሄደዋል። ሰፊ ስራዎች የተሰሩ ነው። አሁን ደግሞ ደስ የሚለው በቅርቡ እንግዲህ አጎበር መጥቷል። ስለዚህ አጎበር ለዚህ በ2013 መተካት የነበረባቸው ወረዳዎች ሳይተካላቸው የቀሩት ወደ 34 ነው። አሁን በቅርቡ ባለው ደግሞ የመዋቅር ለውጥ አድርገው ወደ 40 የሚጠጋሉ 34ቱ ለነኚ ወደ 13 ሚሊዮን የሚጠጋ ጉብር መጥቷል። በሌላ በኩል ግን ክልሉ ቢምብን ለመከላከል የሚውል የሚረጭ ኬሚካል እንደሌለው አቶ ሄኖ ገልጿል። ኬሚካሉ ገና አልገባ፣ ግዢ ሂደት ላይ ነው ያለው። በፊት ሀገር ውስጥ የሚመረት የነበረው በዚህ አዳሚት ሁሉ ላይ መረት የነበረው ኬሚካል አሁን አገልግሎት እንዳይሰጥ በአለም መንግስት፣ በአለም ጤና ድርጅትም እውቅና ስለሌለው ተከልክሎ አሁን የለም። በአለም አቀፍ ደረጃ እውቅና ያለው ኬሚካል ሹሚ ፊልድ የሚባል ከውጭ ሀገር በግዢ ሂደት ላይ ነው ያለው እና ወባን ቁጥር አንድ አጀንዳ ያደርገው ማህበረሰቡን በደንብ ቀስቅሰው ማህበረሰቡ ከዚህ ከአስቸጋሪ በሽታ ራሱን እንዲጠብቅ የሚያስችሉበትን የታወቁ መከላከያ መንገዶች መተግበርና ያለውም አጎበሩን በአግባቡ እንዲጠቀም እንዲችሉ ማድረግ መቀስቀስ እና እንዲሁም አካባቢያቸውን ንጽህና እንዲጠብቁ ማስቻል እንዲችሉ ትልቁ አደራ የሚለው ነገር ነው። ክረምት እየደረሰ በመሆኑ ስርጭቱ ይበልጥ እንዳይባባስና የከፋ ጉዳት እንዳያስከትል ሰው አጎበር በአግባቡ እንዲጠቀም የህመም ምልክቶች ስታይ በአስቸኳይ ወደ ሕክምና ተቋም ሄደው አገልግሎት እንዲያገኝ በየአካባቢው ውሃ ያቆሩ ኩሬዎችን በማፋሰስ ውሃ ሊያቆሩ የሚችሉ ጎድጓዳ ቦታዎችን በመደልደል ወረርሽኝ ለመከላከል እንዲረባረብ የደቡብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የወባ ማስወገድ ዲሬክተር አቶ ሄኖክ በቀልን አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ። አሜሪካ ድምጽ ራዲዮ የሚተላለፈው መሰናዷችን እንደቀጠለ ነው። ወደ ተከታዩ ዘገባችን ስናልፍ ደግሞ በህወሀት ታጣቂዎች ቁጥጥር ስር በነበሩ የአማራ ክልል ስምንት ዞኖች ውስጥ የወደሙ የመሰረተ ልማት አውታሮችን መልሶ የመገንባት ስራ እየተከናወነ መሆኑን የክልሉ መንግስት ገልጿል። በአካባቢዎቹ ውስጥ ከ ከአስር ሚሊየን በላይ ነዋሪ የሚገለገለባቸው ከአንድ መቶ ሺ አንድ መቶ በላይ ተቋማት ለጉዳት መዳረጋቸውን ነው ክልሉ ያስታወቀው። አስቴር ምስጋናው ተጨማሪ ዘገባላት። የህወሀት ታጣቂዎች በአማራ ክልል ተቆጣጥሯቸው በነበሩ ስምንት ዞኖች ውስጥ ሁለት መቶ ሰማኒያ ስምንት ቢሊየን ብር የሚገመት ንብረት መውደሙንና ደረሰ ያሉት ሰብአዊ ቀውስም ከፍተኛ መሆኑን የአማራ ክልል ዩኒቨርሲቲዎች ፎረም እና ብሔራዊ ስታስቲክስ አገልግሎት ሰሞኑን በጋራ ባወጡት ለአምስት ወራት እንዳካሄዱት በጠቆሙት ጥናት ሪፖርት አሳውቀዋል። ከ828 ሺህ በላይ ቁጥር ባለው የአካባቢዎቹ ነዋሪዎች ላይ ቀጥተኛ ጉዳት ደርሷል ሲሉ በምክትል ርዕሰ መስተዳደር ማዕረግ የክልሉ የማህበራዊ ዘርፍ ኃላፊ አቶ ስዩም መኮንን ገልጸዋል። ይህ ደግሞ ውድመት በጣም ከፍተኛ ነው። 288 ቢሊየን በመጀመሪያ ደረጃ ያወጣ ሪፖርት ነው። ይህ ጥናት የመጀመሪያ ደረጃ ጥናት ነው። የመጀመሪያ ጥናት እንደመሆኑ መጠን ያልተጠኑ መካተት ያለባቸው በርካታ ጉዳዮች አሉ አሁንም እነዛ በጥናቱ ያልተካተቱ ጉዳዮች ደግሞ በቀጣይ በሚካሄዱ ጥናቶች በሰፊው እንደዚሁ የተጠና በየጊዜው የደረሰው ውድመትና ጉዳት ለህዝባችን፣ ለዓለም አቀፉ ማህበረሰብ ግልጽ የምናደርግ እና አጠቃላይ የክልሉ ካቢኔ የቀረበውን የጥናት ውጤት በዝርዝር ከመረመረ በኋላ ያጸደቀው እና በሱ ላይ ተመስቶ ቀጣይ ስራዎች መስራት እንዳለበት አቅጣጫ ያስቀመጠ መሆኑ ግንዛቤ እንዲያዝ ነው። የወደሙትን የመሰረተ ልማት አውታሮችን መልሶ ለመገንባት የክልሉ መንግስት እያደረገ ስላለው ጥረትም አቶ ስዩም ተናግረዋል። ገና ሪፖርት ያልተጠኑ ያልተካተቱ በጣም በርካታ ጉዳቶችና ጉርምቶች አሉ። እነዚህም በሚያካቱበት ጊዜ ከዚህም በላይ እንደሚሆን ይገመታል። ይሄን በመንግስት አቅም ብቻ መገንባት የሚቻል ስላልሆነ ይሄን መልሶ በማቋቋምና በመገንባት ነገር የሚያስፈልገውን ሀብት ሀብት ለማሰባሰብ የሚያስችል ልዩ ልዩ የሀብት ሞቢላይዜሽን ስራዎች ይሰራሉ። እነዚህ የሀብት ሞቢላይዜሽን ስራዎች ከማህበረሰባችን፣ ከንግዱ ማህበረሰብ፣ ከመንግስት ተቋማት፣ ከለጋሽ ድርጅቶች፣ ዓለም አቀፍ ተቋማት በማስተባበርና በማቀናጀት ከነዚህ ሀብት በማሰባሰብ ማቋቋምና ግንባታ ስራውን በተጠናከረ ሁኔታ መስራት በእጅጉ አስፈላጊ ነው ማለት ነው። በነዚህ ስምንት ዞኖች በሰማኒያ ሰባት ወረዳዎችና ከ945 በላይ ቀበሌዎች መደበኛ የመንግስት አገልግሎት እንዲጀምር የማድረግ ስራዎች ናቸው ትኩረት ሰጥቷቸው ሲሰሩ የነበሩ። በሌላ በኩል የክልሉ ጤና ቢሮ ይፋ ባደረገው የዳሰሳ ጥናት የህወሓት ታጣቂዎች ተቆጣጥሯቸው በቆዩባቸው በእነዚሁ አካባቢዎች አንድ ሺ አንድ መቶ ተቋማት መጎዳታቸውን ማስተዋሉን አመልክቷል። በደረሰው ጉዳት ምክንያት ከ10 ሚሊዮን በላይ ሰዎች ያለ አገልግሎት መቅረቱን የዳሰሳ ጥናት የተባለውን ስራ የመሩት የክልሉ ጤና ቢሮ የሕክምናና ተሀዲሶ አገልግሎት ዳይሬክተር አቶ አበበ ተምትሜ ተናግረዋል። ነጻ በሆኑ አካባቢዎች ላይ ጥናት ለማድረግ ሞክረናል። 1107 አካባቢ የሚደርሱ ተቋማት የጉዳት መጠናቸው የሚያሳየው እንዳጠቃላይ ወደ 13 ቢሊዮን አካባቢ ብር የሚገመት ውድመት ደርሷል ነው የሚያመላክተማ፣ ማለት ይሄ እንግዲህ አላለቀም፣ ሲያልቅ ደግሞ ከዚህ በላይ ና እጥፍ ሊሆን ይችላል ብለን ነው የምንገምተው ማለት ነው። ስምንት ዞኖችን፣ 82 ወረዳዎችን፣ 40 ሆስፒታሎችን፣ 453 ጤና ጣቢያዎችን፣ 1850 ጤና ኬላዎችን አራት ደም ባንኮችን 466 የግል ጤና ተቋማትን ላይ ጉዳት አድርሷል ይሄ እንግዲህ የክልሉን 50% የጤና ተቋማት ሽፋን ይዛል ማለት ነው። እነሱ ጋር ጉዳት ሲደርስ ደግሞ ወደ 10 ሚሊዮን አካባቢ የሚደርስ ማህበረሰብ በእነኚህ ተቋማት የጤና አገልግሎት ይሻ ነበረ በዛን ሰዓት ማለት ነው። ስለዚህ አገልግሎት እያገኘ አይደለምና በዛ ደረጃ ላይ ጉዳቱ የከፋ ነው። ታጣቂዎቹ አካባቢዎች ውስጥ በቆዩባቸው ስድስት ወራት ውስጥ ከሰላሳ ሁለት ሺህ በላይ የጤና ባለሙያዎች ከስራ ውጭ መሆናቸውንና መፈናቀላቸውን በዚህም ምክንያት በየወሩ ከአስራ ሰባት ሺህ በላይ እናቶች የማዋለድ አገልግሎት እንደተቋረጠባቸው ከሰላሳ ሁለት ሺህ በላይ ሕጻናትም ክትባት በወቅቱ ሳያገኙ መቅረታቸውን ቀዶ ሕክምና የሚያስፈልጋቸው ከ10 ሺህ በላይ ሰዎች ሳይደርስላቸው መቅረቱን ሪፖርቱ የዘረዘረ ሲሆን 1 ሚሊዮን 200 ሺህ ሰው የጤና አገልግሎት ተጠቃሚ ሳይሆን መቅረቱን ዳይሬክተሩ አቶ አበበ ተምትሜ አመልክተዋል። የአማራጭ የጤና አገልግሎቶች ማለት እንግዲህ የእናቶ የጤና የህፃናት ክትባት፣ ምናልባትም ህብረተሰቡ የጤና አገልግሎቱን እየሻተ ተቋማትን ሲጎበኝ የነበረ ነበረ በዛ ደረጃ ላይ አልነበረም ማለት ነው። እንግዲህ በየወሩ እስከ 1.2 ሚሊዮን የጤና አገልግሎት ይፈልጋል። በየወሩ ተቋማትን በመሄድ ያንን እያገኘው አልነበረም ማለት ነው። የረጅም ጊዜ ህክምና ክትትል ያላቸው የኤች አይቪ፣ የደም ግፊት፣ የስኳር ህሙማኖችን በተመሳሳይ አገልግሎቱን ባለማግኘታቸው አሁን ለተለያዩ የጤና ችግሮች ተጋልጠዋል። አቶ አበበ አክለው ወራሪ ብለው የጠሩት ኃይል በሴቶችና በህፃናት ላይ ፆታዊ ጥቃት እንደፈጸመና አራት ሺህ የሚሆኑ ሰዎች ለአእምሮ ጤና ቀውስ እንደተዳረጉ ገልጸዋል። ከጦርነቱ ጋር ተያይዞ አሁን ነፃ በሆኑ አካባቢዎች ላይ በማህበረሰብ ደረጃ ከሰራ ናቸው ስራዎች ማለት ነው። ስለዚህ ስራዎቹን ስንሰራ ስናስገነዝብ እዛው ደግሞ ችግሩ ያለባቸውን ሰዎች እንለያለን። ስለዚህ ወደ አራት ሺህ የሚደርሱ የማህበረሰብ ክፍሎች የአይምሮ ህሙማን ችግር ገጥሟቸዋል። ወደ 1642 የሚደርሱ ፆታዊ ጥቃት የደረሰባቸው ዜጎች አሉ። እንግዲህ ከዚህ ውስጥ 135 ህጻናት ምናምን። እነኚህ ተጎጆች ህይወታቸውን ጤናማ በሆነ መንገድ እንዲመሩ አስራሁለት የሚደርሱ ሆስፒታሎች ላይ 80 ባለሙያዎችን በማሰልጠን የህክምና አገልግሎትን ተደራሽ እያደረግ እንገኛለን። ለዛ የሚያገለግሉ ባለሙያዎችን በመመደብ ለ6000 አካባቢ የሚደርሱ ባለሙያዎች ስልጠናዎችን ለመስጠት ጥረት አድርገናል ማለት ነው። በተለይ በ26 ሆስፒታሎች ስራ ከመጀመራቸው በፊት ለሰራተኛው አጠቃላይ ኦረንቴሽን የሳይኮሎጂ ባለሙያዎችን ጭምር በመጠቀም የአቅም ግንባታ ስራ በመስራት በዛ መሰረት አገልግሎት እንዲጀምር ስላደረግን ምናልባት እነሱ ደግሞ ወደ ኮሚቴው ወርደው ህብረተሰቡን ግንዛቤ መስጠትና ስነ ልቦናውን የመገንባት ስራ ይሰራሉ ብለን እንጠብቃለን አካባቢዎቹ ከተለቀቁ በኋላ የጤና ቢሮ ስምንት ቡድኖችን አቋቁሞ ወደ ስምንት ዞኖች ለዳሰሳ ጥናት መላኩን ዳይሬክተሩ ገልጸዋል ክልሉ ለውድመቱና ለጉዳቱ ተጠያቂ ያደረገው ህወሀትን ሲሆን የህወሀት መሪዎች ግን በተለያዩ ጊዜያት በሰጧቸው አስተያየቶችና ምላሾች የንብረትንና አስመልክቶ ሲነሱባቸው የቆዩ ክሶችን ሲያስተባብሉ ቆይተዋል በሚነሱት ውንጀላዎች ላይ ገለልተኛና ዓለም አቀፍ ምርመራ እንዲካሄድ አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን መጋቢት 22/2014 ዓ.ም ም በአሃዝ አስደግፎ ባወጣው ሪፖርት የህወሓት ታጣቂዎች በቆዩባቸው አካባቢዎች በትምህርት በጤናና መሰል የመሰረተ ልማት እና ማህበራዊ አገልግሎት ተቋማት ላይ የንብረት ውድመት አድርሰዋል ማለቱ ይታወሳል። በጦርነት የተጎዱ አካባቢዎችን መልሶ ለመገንባትና ተጎጂ ሰዎችንም ለመደገፍ የሚውል የ300 ሚሊዮን ዶላር የነበር የድጋፍ ስምምነት በገንዘብ ሚኒስቴር እና በዓለም ባንክ መካከል ሰሞኑን ተፈርመዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። ቀጣዩ መሰናዷችን ስፖርት ነው። የሀገር ውስጥ እና የውጭ ስፖርታዊ ክንዋኔዎችን የያዘው የኬኔዲ አባተ ሳምንታዊ የስፖርት መሰናዶ ቀጥሎ ይቀርባል። በድራማዊ ክስተቶች የታጀበው የእንግሊዝ ፕሪሚየር ሊግ ትናንት በማንቸስተር ሲቲ የበላይነት ፍጻሜውን አግኝቷል። የዋንጫው ባለቤት አራተኛው የቻምፒየንስ ሊግ ተሳታፊ እንዲሁም ሶስተኛው ወራጅ ክለብ ሳይታወቁ እስከ መጨረሻው የዘለቀው ሊጉ ትናንት በፍጻሜው ያስተናገዳቸው የመጨረሻ ጨዋታዎች ልብ አንጠልጣይ ሆነው አልፈዋል። በሜዳው አስቶን ቪላን ያስተናገደው ማንቸስተር ሲቲ ሁለት ለዜሮ ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው ሶስት ጎሎች አሸንፎ የዋንጫው ባለቤት ሆኗል እስከ መጨረሻው የቆየው ሊቨርፑልም ተጋጣሚውን ወልቨርሃምፕተንን ሶስት ለአንድ ቢያሸንፍም ውጤቱ ለዋንጫው የፈየደለት ነገር የለም። ከሊቨርፑል ጋር በቆየባቸው ረዥም አመታት የፕሪምየር ሊግ ዋንጫን ማንሳት ያልቻለው የክለቡ የቀድሞ ኮከብ ስቴቨን ጄራርድ በቪላ አሰልጣኝነቱ ለሊቨርፑል ትልቅ ውለታ ሊሰራ የሚችልበትን እድል በጥቂት ደቂቃዎች ልዩነት አምክኗል። በጄራርድ የሚመራው አስቶን ቪላ እስከ ሰባ ስድስተኛው ደቂቃ ድረስ ሲቲን ሁለት ለባዶ ሲመራ ቢቆይም ውጤቱን አስጠብቆ መውጣት ግን አልቻለም። በአምስት አመታት ኤቲያድ ቆይተው አራት የፕሪምየር ሊግ ዋንጫዎችን ያሳካው የሲቲ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት በዚህ ሀገር ፕሪምየር ሊግን በአምስት የውድድር ዘመን አራት ጊዜ ስታሸንፍ ተጫዋቾችህ በጣም ልዩ ስለሆኑ ነው ሲል ተጫዋቾቹን አሞካሽቷል። እዚህ ከመጣሁበት ጊዜ ጀምሮ ያሳለፍኩት ምርጡ ድባብ የዛሬው ነው ያለው ጋርዲዮላ ድሉን ነገ በማንቸስተር ጎዳናዎች ላይ በሲጋራና ቢራ አብረን እናከብራለን በማለት ደስታውን ገልጿል። ውጤታችን ከተቀናቃኛችን ጥንካሬ ጋር የተያያዘ ነው እናም በህይወቴ እንደ ሊቨርፑል ያለ ቡድን አይቼ አላውቅም ሲልም ጋርዲዮላ አክሏል። አራተኛ ደረጃን ይዞ በማጠናቀቅ የሻምፒየንስ ሊግ ቦታን ለማግኘት እስከ ቅርብ ሳምንታት ድረስ ቅድመ ግምት አግኝቶ ሲመራ የነበረው አርሰናል በመጨረሻዎቹ ሳምንታት እድሉን ለቶተናም አሳልፎ በመስጠት በመጨረሻው ጨዋታ አሸንፎ የቶተናምን ሽንፈት ቢጠብቅም ፍላጎቱ ሊሰምርለት አልቻለም። ምንም እንኳን አርሰናል ኤቨርተንን በማሸነፍ የመጨረሻ የቤት ስራውን ቢወጣም ቶተናምም ኖርዊችን አሸንፎ የአራተኝነቱን ደረጃ ይዞ አጠናቋል። ከሊጉ ላለመውረድ በሊድስ ዩናይትድና በበርንሌይ መካከል በነበረው መጠባበቅ ደግሞ በአንጻራዊነት የተሻለ እድል የነበረው በርንሌይ በኒውካስል ዩናይትድ ሲሸነፍ፣ ሊድስ ብሬንትፎርድን አሸንፎ በሊጉ መቆየት የሚችልበትን ውጤት አስመዝግቧል። በዚህም በርንላይ ከኖርዊችና ዋትፎርድ ቀጥሎ ሶስተኛው ወራጅ ቡድን ሆኗል። በሌላ ዜና እስከ መጨረሻው አጓጊ ሆነ የሚቀጥለው የጣሊያን ሴሪያ ውድድርም ትናንት ፍጻሜውን ሲያገኝ ሳሱሎን ሶስት ለዜሮ ያሸነፈው ኤሲ ሚላን ከ11 ዓመታት በኋላ ሻምፒዮን ሆኗል። ሚላን ትናንት ያነሳው 19ኛ የሴሪያ ዋንጫውን ነው። ከቀናት በኋላ ለሚጀምረው የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚወክሉ 28 ተጫዋቾች ተለይተው ጥሪ ቀርቦላቸዋል። ጥሪ ከቀረበላቸው ተጫዋቾች መካከል ግብ ጠባቂዎች ፋሲል ገብረ ሚካኤል ከባህር ዳር ከተማ በረከት አማረ ከኢትዮጵያ ቡና፣ ዳግም ተፈራ ከሐዋሳ ከተማ ና ሰይድ አብታሙ ከወልቂጤ ከተማ ናቸው። ለተከላካይ መስመር የተመረጡት ደግሞ ሄኖክ አዱኛ፣ ምኞት ደበበ ና ሱሌይማን ሐሚድ ከቅዱስ ጊዮርጊስ፣ አስራ ቱንጆ ከኢትዮጵያ ቡና፣ ረመዳን የሱፍ ከወልቂጤ ከተማ፣ ብርሃኑ በቀለ ከአድያ ውሳና፣ ያሬድ ባዬ ከፋሲል ከነማ፣ ጊት ጋትኩት ከሲዳማ ቡና ና ሚሊዮን ሰለሞን ከአዳማ ከተማ ናቸው። አማካይና አጥቂዎች ደግሞ ጋቶች ፓኖም፣ አማኑኤል ገብረ ሚካኤል ና ቸርነት ጉግሳ ከቅዱስ ጊዮርጊስ፣ ሱራፌል ዳኛቸው በዛ በመለየው ና በረከት ደስታ ከፋሲል ከነማ፣ አማኑኤል ዮሐንስ ና አቡበከር ናስር ከኢትዮጵያ ቡና፣ መስዑድ መሐመድ ከጅማ አባጂፋር፣ ቢንያም በላይ ከመከላከያ፣ ወንድማገኝ ኃይሉ ከሐዋሳ ከተማ፣ ሽመልስ በቀለ ኤልጎናው ከተባለ የግብጽ ክለብ፣ ዳዋው ጤሳ ከአዳማ ከተማ፣ ይገዙ ቦጋለ ከሲዳማ ቡና ና ሀብታሙ ታደሰ ከሀዲያ ሆሳና መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቃል። ታውቋል። ብሔራዊ ቡድኑ የምድብ የመጀመሪያና ሁለተኛ ጨዋታውን ግንቦት 25 ና 29 ከማላዊና ግብጽ ጋር በማላዊ ዋና ከተማ ሊሎንጉዌ የሚያደርግ ይሆናል። አስር የሰብአዊ መብት ተሟጋች ቡድኖች ለኳታር ስደተኛ ሰራተኞች 440 ሚሊዮን ዶላር የካሳ ክፍያ ጠየቁ። አምነስቲ ኢንተርናሽናል የአውሮፓ እግር ኳስ ደጋፊዎች እና ሌሎች ስምንት የሰብአዊ መብት ተሟጋቾች ለዓለም ዋንጫው ዝግጅት በግንባታ ስራዎች ላይ በተሰማሩበት ወቅት የሰብአዊ መብት ጥሰት ተፈጽሞባቸዋል የተባሉ በመቶ ሺዎች የሚቆጠሩ የስደተኛ ሰራተኞች ፊፋ ቢያንስ 440 ሚሊዮን ዶላር የካሳ ክፍያ እንዲያዘጋጅ በጋራ ጥያቄ ማቅረባቸው ታውቋል ገንዘቡ ከዓለም ዋንጫው የሽልማት ገንዘብ ጋር የሚመጣጠን ነው ተብሏል። ጥያቄው የቀረበው ፊፋ በትንሿ የባህረ ሰላጤ አገር ኳታር ለዓለም ዋንጫ ዝግጅት በነበረው የመሰረተ ልማት ስራ ላይ የሚሰሩ ሰራተኞችን ብዝበዛ ለመከላከል ዘግቷል የሚለውን ውንጀላ ተከትሎ ነው። የ10 ሰብአዊ መብት ተሟጋች ቡድኖች ጥምረት ለፊፋ ፕሬዚደንት ጂያኒ ኢንፋንቲኖ በላከው ግልጽ ደብዳቤ ፊፋ ከኳታር ጋር በመተባበር የሰራተኞች የመብት ጥሰት ጥያቄዎች መፍትሄ እንዲያገኙ ለማድረግ አጠቃላይ ፕሮግራም ቀርጾ መስራት አለበት ብሏል። ደብዳቤው የኳታር ባለስልጣናት ውድድሩ ለአገሪቱ ከተሰጠበት ዓመት እንደ ጎርጎሮሳውያኑ ከ2010 ጀምሮ በሺዎች የሚቆጠሩ የስደተኛ ሰራተኞችን የሞት ምክንያት መመርመር ተስኗቸዋል ይላል። ውድድሩ እንዲካሄድ ብዙ ለለፉ ሰራተኞች ካሳ መክፈልና እንደዚህ አይነት በደል ዳግም እንዳይከሰት ለማድረግ እርምጃዎችን መውሰድ ፊፋ የሰብአዊ መብቶችን ለማክበር ያለውን ቁርጠኝነት ሊያመለክት ይችላል ሲልም ደብዳቤው ጠቅሷል። ፊፋ በምላሹ የሰራተኞችን መብት ከማስጠበቅ ጋር በተያያዘ ከዚህ በፊት ታይቶ የማይታወቅ የመፍትሄ ሂደትን ተግባራዊ ለማድረግ ከኳታር የዓለም ዋንጫ አዘጋጆች ጋር በመተባበር እየሰራ መሆኑን ገልጿል። ከዓለም ዋንጫው ዝግጅት ጋር በተያያዘ ተደጋጋሚ የሰብአዊ መብት ውንጀላዎች ጥያቄዎች የቀረቡባት ኳታር ውንጀላዎቹ መጋነናቸውንና የሚፈጠሩ የመብት ጥሰት ችግሮችን እየቀረፈች መሄዷን በመግለጽ የሚቀርቡባትን ውንጀላዎች ስታስተባብል ቆይታለች። ወደ ፊፋ ለወንዶች የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ሴት ዳኞችን መረጠ። ለኳታር 222 ያ የዓለም ዋንጫ ከተመረጡ ዋና ዳኞች ስም ዝርዝር ውስጥ ሶስት ሴት ዳኞች ተካተዋል። በዚህ ታሪካዊ ውሳኔ ፈረንሳዊቷ ስቴፋኒ ፍራፓርት፣ ሩዋንዳዊቷ ሳሊማ ሙካንሳንጋ እና ጃፓናዊቷ ዮሺሚ ያማሺታ በኳታር የዓለም ዋንጫን ከሚመሩ 36 ዳኞች መካከል መመረጣቸውን ፊፋ ሐሙስ ለት አስታውቋል። ብራዚላዊቷ ኒውዛ ባክ፣ ሜክሲካዊቷ ካረን ዲያዝ መዲና እና ካትሪን ኔስቢት ከዩናይትድ ስቴትስ ደግሞ ፊፋ ከመረጣቸው 69 ረዳት ዳኞች መካከል ተካተዋል። በአጠቃላይ ስድስት ሴት ዳኞች ተመርጠዋል። የፊፋ የዳኝነት ኃላፊ ፔር ሉጂ ኮሊና ስለ ሴት ዳኞች መመረጥ ሲገልጹ ይህ ከበርካታ ዓመታት በፊት ጀምሮ የነበረው ረዥም ሂደት እየተሳካበት ነው ብለዋል። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸዎት ስመኞሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። አብራችሁ ስለቆያችሁ እናመሰግናለን። ሰላም ደናደሩ። Di <laughs> dikwunyegunwa.